በቅድሚያም አበይት ርዕሶቹ የኢትዮጵያ የሙስሊሞች ጉዳይ መፍትሄ አፈላላጊ ኮሚቴ አባላትን ጨምሮ 12 ሰዎች በሳውዲ አረቢያ ጅዳ መታሰራቸው ተሰማ። በሱማሊያ መዲና ሙቅዲሾ አቅራቢያ ትናንት በመንገድ ዳር የተጠመደ ቦምብ ፈንድቶ ሁለት ሰዎች ሲሞቱ ስድስት መቁሰላቸውን የአገሪቱ ፖሊስ ዛሬ አስታወቀ። በፍንዳታ የሞቱት በሚኒባስ ውስጥ የነበሩ ሰዎች ናቸው ተብሏል። ጣሊያን ወደ አገሯ የሚገቡ ስደተኞች መጨመራቸውን ተከትሎ ሌሎች የአውሮፓ ሀገራት ስደተኞችን ለመታደግ ወደቦቻቸውን እንዲከፍቱ ጥሪ አስተላለፈች። ሌሎች ሀገራት ሸክሟን የማይጋሯት ከሆነ በነፍስ አድን ሰራተኞች በባህር ላይ ከመስጠም የሚድኑ ስደተኞችን መቀበል እንደምታቆም አስጠንቅቃለች። ዜናው በዝርዝር። የኢትዮጵያ የሙስሊሞች ጉዳይ መፍትሄ አፈላላጊ ኮሚቴ አባላትን ጨምሮ 12 ሰዎች በሳውዲ አረቢያ ጅዳ መታሰራቸው ተሰማ። ከኮሚቴው አባላት ውስጥ ሶስቱ የታሰሩት ባለፈው ሐሙስ ሌሊት እንደሆነ የአይን እማኞች ለዶይቼቨለ ተናግረዋል። የኮሚቴው አባላት ወደ ሳውዲ አረቢያ የተጓዙት በሃይማኖታዊ የኡምራ ስነ ስርዓት ለመሳተፍ እንደነበር እማኞቹ ገልጸዋል። የኢድ ጾምን አስመልክቶ በሳውዲ በሚገኙ ኢትዮጵያውያን ሙስሊሞች በተዘጋጀ ስነ ስርዓት ላይ ከታደሙበት መካከል ኡስታዝ አቡበከር አህመድ እና ኡስታዝ ያሲን ኑሩ በሳውዲ አረቢያ ፖሊሶች መወሰዳቸውን እማኞቹ ይናገራሉ። በቀጣይ ቀናት ኡስታዝ በድሩ ሁሴን እና ኡስታዝ ካሚል ሸምሱን ጨምሮ ሌሎች ሰዎችን መታሰራቸውን የአይን እማኞቹ ያስረዳሉ። ከታሰሩት ውስጥ ነዋሪነታቸው በሳውዲ አረቢያ የሆኑ ኢትዮጵያውያን ሙስሊሞች ይገኙበታል ተብሏል። እስረኞቹ መጀመሪያ ወደ ደህንነት መስሪያ ቤት መወሰዳቸውንና ከትናንት ጀምሮ ደግሞ ሀያል ሳመር ወደ ተባለ እስር ቤት መዛወራቸውን የአይን ማኞቹ ለዶይቼ ቬለ ገልጸዋል። የኮሚቴው አባላት የታሰሩበት ምክንያት ምን እንደሆነ እስካሁን በግልጽ አለማወቃቸውንም አስረድተዋል። በሱማሊያ መዲና ሞቅዲሾ አቅራቢያ ትናንት በመንገድ ዳር የተጠመደ ቦምብ ፈንድቶ ሁለት ሰዎች ሲሞቱ ስድስት መቁሰላቸውን የአገሪቱ ፖሊስ ዛሬ አስታወቀ። በፍንዳታው የሞቱት በሚኒባስ ውስጥ የነበሩ ሰዎች ናቸው ተብሏል። ፍንዳታው የደረሰው ከሞቀዲሾ በሰሜን ምስራቅ በ20 ኪሎ ሜትር ርቀት ገደማ ላይ በምትገኘው ኤላሻ አውራጃ እንደሆነ የፖሊስ ሻለቃ ዳይር አህመድ ለሮይተርስ የዜና ወኪል ተናግረዋል። ፍንዳታው የደረሰበት መንገድ ትራፊክ የሚበዛበት እንደሆነ ገልጸዋል። ቦምቡ የሚኒባሱን አሽከርካሪና አንዲትን ሴት ሲገድል ስድስት ሌሎች ሰላማዊ ሰዎች አቁስሏል ብለዋል። ለጥቃቱ ኃላፊነቱን እስካሁን የወሰደ ባይኖርም እስላማዊ ታጣቂ ቡድን አልሸባብ መሰል ተደጋጋሚ ጥቃቶች ሲፈጽም መቆየቱን ሮይተርስ አስታውሷል። የግብፅ ፍርድ ቤት ፖሊሶችን በመግደል የተከሰሱ 20 ሰዎች ላይ በታች ፍርድ ቤት የተላለፈውን የሞት ፍርድ አጸና። የሌሎች ተከሳሾችን የቅጣት ውሳኔም ከፍ ወዳለ የእስር ጊዜ ቀይሯል። በጎርጎሮሳዊው ነሐሴ 2013 ዓ ም ከግብፅ መዲና ካይሮ አጠገብ በምትገኘው ጊዛ አውራጃ በእስላማዊ ታጣቂዎች ተፈጸመ በተባለ ጥቃት በመቶዎች የሚቆጠሩ ፖሊሶች ተገድለዋል። በወቅቱ ታጣቂዎቹ ኬርዳሳ በሚባል አካባቢ ይገኝ የነበረ ፖሊስ ጣቢያን በባዙቃ አጋይተዋል። ሕንፃውን ሙሉ ለሙሉ ከማቃጠላቸው በፊት የፖሊስ አባላትን አንገት በስለት ቆርጠዋል ተብሏል። ይህን ድርጊት ፈጽመዋል የተባሉ 156 ሰዎች በአንድ መዝገብ ተከሰው በታች ፍርድ ቤት ተፈርዶባቸው ነበር። የዛሬውን ፍርድ ያነበቡት ዳኛ ሸሄሪን ፋሃሚ አንዳንዶቹ ራሳቸው ግድያ ፈጽመዋል፣ ሌሎቹ ሰርቀዋል ወይም አቃጥለዋል፣ የተወሰኑት ደግሞ ጥቃት ፈጻሚዎቹ ወንጀሉን እንዲያከናውኑ መንገዱን ሲጠብቁ፣ ሌሎች ደግሞ እርዳታ እንዳይመጣ መንገዶችን ዘግተው ነበር ብለዋል። ፍርድ ቤቱ ሞት ካጸናባቸው በተጨማሪ 80 ተከሳሾችን ዕድሜ ይፍታ ቅጣት አስተላልፎባቸዋል። 34 ተከሳሾች 15 ዓመት ሲፈረድባቸው፣ 21ዱ በነጻ ተለቀዋል። ይህ ቦን ከተማ የሚገኘው ዶይቸ በለ ራዲዮ ጣቢያ ነው። የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ፈረንሳይና የአፍሪቃ አጋሮቿ ከሳህል ቀጠና እስላማዊ ታጣቂ ቡድኖችን ለማስወገድ በጋራ መስራት አለባቸው አሉ። ማክሮ ይህን ያሉት በማሊ መዲና ባማኮ እየተካሄደ ባለው የሳህል አገራት ጉባኤ መክፈቻ ላይ ዛሬ ነው በየዕለቱ ሽብርተኞችንና ገዳዮችንና ወረበሎችን ልንዋጋ ይገባል እነርሱን በጽናትና በቆራጥነት በጋራ ማጥፋት አለብን ብለዋል በጉባኤው ላይ የተሳተፉት የማሊ የቡርኪና ፋሶ የሞሪታንያ የኒጀርና የቻድ መሪዎች እስላማዊ ታጣቂዎችን የመዋጋት ዓላማ ያለው ከየአገራቱ የተውጣጣ ወታደራዊ ኃይል ይፋ ያደርጋሉ ተብሏል የወታደራዊ ኃይሉ በረሃማ በሆነው ሰፊው የሳህል አካባቢ ያሉ ሕገ ወጥ እንቅስቃሴዎችን የማስቆም ተጨማሪ ተልዕኮ ይኖረዋል። ከአልቃይዳ ጋር ግንኙነት ያለውና የማሊ በረሃማ ስፍራዎችን ካለፉት አምስት ዓመታት አንስቶ የተቆጣጠረው ታጣቂ ቡድን ዛሬ ያሰራጨው ቪዲዮ ከጉባኤው ዋና አጀንዳ ጋር ተገጣጥሟል። ቪዲዮው ታጣቂ ቡድኑ ያገታቸው ስድስት የውጭ አገር ዜጎች በሕይወት የሚታዩበት ነው። ታጋቾቹ የደቡብ አፍሪቃ፣ የአውስትራሊያ፣ የሮማንያ፣ የስዊዘርላንድ፣ የኮሎምቢያ እና የፈረንሳይ ዜጎች ናቸው። ጣሊያን ወደ አገሯ የሚገቡ ስደተኞች መጨመራቸውን ተከትሎ ሌሎች የአውሮጳ ሀገራትም ስደተኞችን ለመታደግ ወደቦቻቸውን እንዲከፍቱ ጥሪ አስተላለፈች። ሌሎች አገራት ሸክሟን የማይጋሯት ከሆነ በነፍሳ አድን ሰራተኞች በባህር ላይ ከመስጠም የሚድኑ ስደተኞችን መቀበል እንደምታቆም አስጠንቅቃለች። ሀገራቸው ልትወስድ ስላሰበችው ስለዚህ እርምጃ ይፋ ያደረጉት የጣሊያን የአገር ውስጥ ጉዳይ ሚኒስተር ማርኮ ሜንቲ ለሀገሪቱ አንድ ጋዜጣ ዛሬ በሰጡት ቃለ ምልልስ ነው። ጥገኝነት ጠያቄዎች የሚወሰዱባቸው ወደቦች የጣሊያን ብቻ ከሆኑ የሆነ ነገር ትክክል አይደለም ማለት ነው ብለዋል በቃለ ምልልሳቸው። ጣሊያን በዚህ ዓመት ብቻ ከሊቢያ ተነስተው በባህር ላይ ጉዞ ያደረጉ 83ሺህ ገደማ ስደተኞችን ተቀብላለች። ቁጥሩ ካለፈው ዓመት ተመሳሳይ ጊዜ በ19 በመቶ ያደገ ነው። በስደተኞቹ ማስተናገጃ ጣቢያ ያለው መጨናነቅ ያሳሰበው የጣሊያን ቀይ መስቀል ጉዳዩን አሳሳቢ መሆኑን ገልጿል። የጣሊያኑ የአገር ውስጥ ጉዳይ ሚኒስትር ከጀርመንና ከፈረንሳይ አቻዎቻቸው ጋር ስለ ስደተኞች ቀውስ ፓሪስ ውስጥ ለመምከር ለዛሬ ምሽት ቀጠሮ ይዘዋል። በአብዛኛው ለኤርትራና ሶሪያ ስደተኞች ቅድሚያ ይሰጣል የሚባለው የአውሮፓ ህብረት የመልሶ ማስፈር መርሃ ግብር የሌሎችን አገራት ዜጎችም እንዲያካትት ጣሊያን ትሻለች። እንደተባበሩት መንግስታት ድርጅት ከሆነ በዚህ ዓመት ብቻ ጣሊያን ለመግባት ባህር ሲያቋርጡ የነበሩ 2160 ሰዎች ሕይወታቸውን አጥተዋል። በሙስና ወንጀል ተፈርዶባቸው የነበሩት የቀድሞ የእስራኤል ጠቅላይ ሚኒስተር ኢሁድ ኦልመርት ከ16 ወራት እስራት በኋላ ዛሬ ተፈቱ። ሁለት ዓመት ከሶስት ወር ተፈርዶባቸው የነበረው ኦልሞርት የተፈቱት የአመክሮ ቦርድ ሥርዓታቸውን ከመጨረሳቸው በፊት ቀድመው እንዲለቀቁ በመፍቀዱ ነው። የእስራኤል እስር ቤት አገልግሎት ቃል አቀባይ አሳፍ ሊብራቲ እንደተናገሩት ኦልመርት በጸጥታ ሰዎች ታጅበው ወደ ቤታቸው በመኪና ተወስደዋል። እንደ ሊብራቲ አባባል የ71 ዓመቱ ኦልመርት በፍቻቸው ደንብ መሠረት ለሚቀጥሉት ጥቂት ወራት የበጎ ፍቃድ ሥራ እንዲሰሩ ይጠበቅባቸዋል። በወር ሁለቴ ፖሊስ ዘንድ መቅረብም ይኖርባቸዋል። የቀድሞ ጠቅላይ ሚኒስተር ከሀገር መውጣትና ለመገናኛ ብዙኃን ቃለ መጠይቅ ከመስጠትም ተከልክለዋል። ኦልመርት በጎርጎሮሳዊ 2014 የተፈረደባቸው የኢየሩሳሌም ከተማ ከንቲባና የንግድ ሚኒስተር በነበሩባቸው ጊዜያቶች የመኖሪያ ቤቶች ግንባታ ፕሮጀክቶችን ለማስተዋወቅ ጉቦ ተቀብለዋል፣ በፍትህ ስራ ጣልቃ ገብተዋል በሚል ጥፋተኛ ተብለው ነው። ይህ ዶቼ በለ ነው። ዜናውን ከማብቃታችን በፊት ዋና ዋና ርዕሶቹን በድጋሜ፣ የኢትዮጵያ የሙስሊሞች ጉዳይ መፍትሄ አፈላላጊ ኮሚቴ አባላትን ጨምሮ 12 ሰዎች በሳውዲ አረቢያ ጅዳ መታሰራቸው ተሰማ። በሶማሊያ መዲና ሙቅዲሾ አቅራቢያ ትናንት በመንገድ ዳር የተጠመደ ቦምብ ፈንድቶ ሁለት ሰዎች ሲሞቱ ስድስት መቁሰላቸውን የሀገሪቱ ፖሊስ ዛሬ አስታወቀ። በፍንዳታ የሞቱት በሚኒባስ ውስጥ የነበሩ ሰዎች ናቸው ተብሏል። ጣሊያን ወደ ሀገሯ የሚገቡ ስደተኞች መጨመራቸውን ተከትሎ ሌሎች የአውሮጳ ሀገራትም ስደተኞችን ለመታደግ ወደቦቻቸውን እንዲከፍቱ ጥሪ ያስተላለፈች። ሌሎች ሀገራት ሸክሟን የማይጋሯት ከሆነ በነፍስ አድን ሰራተኞች በባህር ላይ ከመስጠም የሚድኑ ስደተኞችን መቀበል እንደምታቆም አስጠንቅቃለች። ዜናው በዚሁ ተጠቃሏል።